የያዝነው ሳምንት ፕሬዝዳንት ጆ ባይደን ደግሞ ለመመረጥ የሚያደርጉት ጥረት ውጤት ያመጣ እንደው የሚፈተሽበት ነው። የእድሜያቸው መግፋትንና ለመምራት ያላቸው ብቃት በመጥቀስ ከውድድሩ እራሳቸውን እንዲያገሉ የሚጠይቁ ድምፆች እያየሉ መጥተዋል። እስካሁን በታየው ግን ዲሞክራቲክ ፓርቲውን የሚደግፉ መራጮች ጉዳዩ እያሳሰባቸው እንደሆነ ቢገነዘቡም በርካታ አጋሮቻቸው ለባይደን የሚሰጡት ድጋፍ እንደቀጠለ ነው። የቪኦኤዋ ቬሮኒካ ባልዴራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። ፕሬዚደንት ጆ ባይደን ትላንት እሁድ በፊላደልፊያ በሚገኝ አንድ ቤተ ክርስቲያን ለተሰበሰቡ ደጋፊዎቻቸው ንግግር አድርገዋል። በዕድሜ መግፋታቸውና ለመምራት ያላቸውን ብቅት እየጨመረ ባለበት በዚትም አስመዝግቢ ያለው ስለሚሉት ስኬታቸው ተናግረዋል። ከሳምንት በፊት ከቀድሞው ፕሬዚደንትና የሪፐብሊካን እጩ ጋር የነበራቸው ክርክር ደካማ እንደነበር ቢታወቅም እርሳቸው ግን በውድድሩ ለመግፋት እንደቆረጡ በተደጋጋሚ በመናገር ላይ ናቸው። ባለፈው አርብ ከኤቢሲ ዜና አቅራቢ ጆርጅ ስቴፈነፖሊስ ጋር ባደረጉት ቃለ ምልልስ ይህንኑ አቋማቸውን ግልጽ አድርገዋል። ፕሬዚዳንት ለመሆን ወይም ምርጫውን ለማሸነፍ ከእኔ የተሻለ ብቁ ሰው አለ ብዬ አላስብም። ባይደን አሁንም እርሳቸውን ከመሰሉ አጋሮቻቸው ሰፊ ድጋፍ በማግኘት ላይ ናቸው። በድምፅ ሰጪዎች ዘንድ ያለውን ስጋት ከግምት እንደሚወስዱ የሚገልጹት የዲሞክራቲክ ፓርቲው የሴኔት አባል ክሪስ መርፊ ትላንት ለሲኤንኤን ይህን ብለው ነበር። ጥያቄው ስለ ጸባያቸው ወይም ጨዋነታቸው ወይም ደግሞ ለማን ደቆሙና እየሰሩ እንደሆነ አይደለም። ነገር ግን ድሮ የምናውቃቸው ጆ ባይደን ናቸው ወይ የሚለው ጥያቄ ግን አለ። ፕሬዝደንታዊ ፉክክሩን ለቆ መውጣቱን የሚወስኑት ባይደን ናቸው የሚሉት የዲሞክራቲክ ፓርቲው የምክር ቤት አባል አደም ሼፍ ሁኔታው በምርጫው ላይ ተጽዕኖ እንደሚያደርግ ለኤንቢሲ ቴሌቪዥን ተናግረዋል። ጆ ባይደን ለራሳቸውና ትተው ለሚያልፉት ታሪካቸው ሲሉ ዶናልድ ትራምፕን ማሸነፍ ይችሉ እንደው ራሳቸው መጠየቅ አለባቸው። ዶናልድ ትራምፕን ለማሸነፍ ከሌሎች ይልቅ ብቁ መሆናቸውን መጠየቅ አለባቸው። በተጨማሪም በዚህ ላይ የሚሰጡት ውሳኔ በምክር ቤቱ በሴኔቱና በሀገሪቱ የወደፊት ዕጣ ፈንታ ላይ ትልቅ ተጽዕኖ ይኖረዋል። ዶናልድ ትራምፕ ባለፈው ቅዳሜ ትሩዝ ሶሻል በተሰኘው ማህበራዊ መድረካቸው ላይ ባሰፈሩት መልእክት፣ አጭበርባሪው ጆ ባይደን ነቃፊዎቻቸውን ችላ ብለው ሰፊ ተደራሽነት ባለው የምርጫ ዘመቻቸው በጥንካሬ ወደፊት መገዝገስ አለባቸው ሲሉ በሽሙጥ ጽፈዋል። ጆ ባይደን የዜና ርዕስ ትኩረት ሆነው ቢቀጥሉም ትራምፕ በዚህ ሳምንት እጩ ምክትል ፕሬዝዳንታቸውን የሚያሳውቁ ከሆነ ትኩረቱ ወደዚሁ ይቀይራል። የሪፐብሊካኑ እንደራሴ ጄ ዲ ቫንስ ለእጩ ምክትል ፕሬዝደንትነት እየታዩ ካሉት ውስጥ አንዱ ናቸው ተብሏል። ቫንስ ትናንት እሁድ ኤንቢሲ ቴሌቪዥን ላይ ቀርበው ነበር። መምረጥ የሚችሏቸው በርካታ መልካም ሰዎች አሉ። ለአሜሪካ ሕዝብ የሚሠራው ፖሊሲና የአመራር ዘይቤ ነው ዋናው። እነዚህን ነገሮች ነው ወደ ዋይት ሀውስ መልሰን ማስፈን ያለብን። ከነገ ሐሙስ ጀምሮ የፕሬዝደንት ባይደን ትኩረት የሚሆነው በሚያስተናግዱት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ ላይ ነው። ትረምፕ ደግሞ በፍሎሪዳ እና ፔንስልቬንያ የምርጫ ዘመቻ ያደርጋሉ። ቬሮኒካ ባልደራስ ግሌሲያስ ለላከችው ዘገባ እንግዶ ሌለኝ ዋሽንግተን ዲሲ